ወባ የከፋ ጉዳት እያስከተለ መሆኑን የጤና ሚኒስቴር ገለጸ። በኢትዮጵያ የተከሰቱ የወባ የኩፍኝና የኮሌራ ወረርሽኞች ከፍተኛ ጉዳት እያስከተሉ መሆናቸውን የተባበሩት መንግስታትና የአገሪቱ ጤና ሚኒስቴር አስታውቀዋል። ትላንት ረቡ ለጋዜጠኞች መግለጫ የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ወረርሽኞቹን ለመከላከል አስፈላጊ ግብአቶች ተሟልተው በልዩ ትኩረት እየተሰራ ነው ሲሉ ተናግረዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ ደግሞ ዛሬ ባወጣው ሪፖርቱ በኢትዮጵያ እንደ ኤሮፓ አቆጣጠር ከጥር ወር እስከ ሰኔ ወር ባሉት ስድስት ወራት ብቻ ከሁለት ሚሊዮን በላይ ሰዎች በወባ መያዛቸውን አመልክተዋል። በተጠቀሰው ጊዜ ውስጥ ባሉት ስድስት ወራት ብቻ 182 ሰዎች በወባ መሞታቸውም ተጠቁሟል። ፀሐይ ዳምጠው ዝርዝራላት። በኢትዮጵያ በወረርሽኝ ደረጃ እየተዛመቱ ናቸው ያሏቸው የወባ የኩፍኝና የኮሌራ በሽታዎች በህብረተሰቡ ጤና ላይ ከፍተኛ ስጋት ፈጥሯል ስል የጤና ሚኒስቴር በሰጠው መግለጫ አስታውቋል። በተለይ የወባ ወረርሽኝ ያለወትሮ ይበልጥ እየተስፋፋና የህብረተሰቡን ጤና እየጎዳ መሆኑን ሚኒስቴሩ አመልክተዋል። የጤና ሚኒስቴሯ ዶክተር መቅደስ ዳባ የጉዳቱን መጠን እንደሚከተለው አብራርተዋል። አገራዊ የሆነ መልክአ ምድራችን በተለይ ወደ 69 ፐርሰንት የሚሆነው ህዝባችን በእንደዚህ አይነት ቦታዎች ለወባ ተጋላጭነት ከሚያጋልጡ ቦታዎች ውስጥ እንደሚኖር ይታወቃል። በባለፉት የዝናብ ወራት በባለፉት አመታት ካሉት የዝናብና የአየር ንብረት ሁኔታዎች ስንመለከት ደግሞ የእነዚህ ወቅቶች ከበፊቱ የተለየ ተጋላጭነትን እንደሚጨምሩ እየጨመሩም እንደሆኑ ያሉን መረጃዎች ያመላክታሉ። በባለፈው አንድ ወር ብቻ ብንመለከት እንግዲህ ወደ ከሰባት መቶ ሺህ በላይ ህሙማኖችን ህክምና እንዲያገኙ እንዲታዩ አድርገናል። እንደ ሀገርም እንግዲህ በተለይ በዚህ አመት በዚህ አንድ አመት ውስጥ ስንመለከት ጫናዎቹ ከፍ ብለው ይታያሉ ብለን የለየናቸው እና በዚህ በወባ በሽታ ተጋላጮች የጨመሩበት 222 ወረዳዎችን ለይተን በአስር ክልሎች ውስጥ ጠንካራ የሆነ የምልከታ፣ የክትትል፣ የቅኝት ስራዎች እየሰራን ያለ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤኖቻም ባወጣው ሪፖርቱ በኢትዮጵያ እንደ አውሮፓውያኑ አቆጣጠር 2024 ከጥር ወር እስከ ሰኔ ወር ባሉት ስድስት ወራት ውስጥ ብቻ ከሁለት ሚሊዮን በላይ ሰዎች በወባ መያዛቸውን አመልክተዋል። እንደ ወቻ ዘገባ በወባ በሽታ ከተያዙት ሰዎች 35 በመቶዎቹ ከኦሮሚያ ክልል ናቸው። የወረርሽኙን ጉዳት ለመከላከል እና ለመቀነስ ሚኒስቴር መስሪያ ቤቱ የተቀናጀ ስራ ጀምሯል ሲሉ ዶክተር መቅደስ በመግለጫቸው ላይ አብራርተዋል የሳምንቱ ከክልል አመራሮች በተለይ ከክልል ጤና ቢሮ ኃላፊዎች እና በዚህ በቅኝት ስራ ላይ ከሚያግዙን ባለሙያዎች ጋር በመሆን ምን ላይ እንዳለን፣ ምን ያህል ታካሚዎችን ማስተናገድ እንደቻለን፣ የመከላከል በተለይ መከላከል ላይ ያተኩረን መስራት ስለምንፈልግ ምን አይነት የመከላከል ስራዎች እንደተሰሩ የህብረተሰብ ማነቃቃት ማስተማር የሚያስፈልጉ ግብዓቶቻቸውን እየተጠቀሙ እንደሆነ ቅኝት ማድረግ፣ ማገዝ መሰራጨት የሚገባቸውን አጎበርና ሌሎች መድኃኒቶችም የኬሚካል ርጭቶችም እንዲካሄዱ ብዙ ምልከታዎችን እያደረግን ነው። ከዚህ ቀደም የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች የወባ በሽታ እያስከተለ ያለው ጉዳት በአካባቢው የቀጠለው ግጭት ካስከተለው የከፋ ነው ሲሉ መግለጻቸው ይታወሳል። የወባ ወረርሽኝ እያስከተለ ያለው ጉዳት ከፍተኛ መሆኑን የተናገሩት ዶክተር መቅደስም በመድኃኒት አቅርቦት ላይ ትኩረት ተደርጎ እየተሰራ ነው ብለዋል። የመድኃኒት አቅርቦታችንን በመጨመር ከዚህ በፊት ከያዝነው ቁጥርም ጨመር አድርገን ለመያዝ ብዙ ስራዎችን አድርገናል። ለዚህም ነው እንግዲህ በባለፈው ከያዝነው ቁጥር በበለጠ የጸረ ወባ መድኃኒቶችም ተገዝተው ስርጭቶችን ለእያንዳንዱ ክልሎች ለማድረስ ሰርተናል። ከስድስት ሚሊዮን በላይ የሚሆኑ ህሙማንን ማከም የሚያስችል የጸረ ወባ መድኃኒቶችን ወደ ሀገር ውስጥ በማስገባት እነዚህ መድኃኒቶች በየክልሉ ለማሰራጨት ሰርተናል። እንደዚሁ እንደ መረጃ እንዲሆናችሁ ከሰባት ሚሊየን በላይ የሚሆኑ የፈጣን የመመርመሪያ በተለይ ወባን ሲሆን መመርመሪያ ኪቶች ያስፈልጉናል። ያንን የሚያግዙ ከሰባት ሚሊየን በላይ የሚሆኑ መመርመሪያ ኪቶችን ግብአቶችን እንዲገቡ አድርገናል። በተመሳሳይ የኩፍኝና የኮሌራ ወረርሽኞችንም ለመከላከል ስራዎች መጀመራቸውን ሚኒስትሩ ጠቁመዋል። የዛሬው የዩኤንኖቻ ሪፖርት እንደሚያመለክተው በሀገሪቱ ዘጠኝ ክልሎች ውስጥ በሚገኙ ከ151 በላይ ወረዳዎች ከ21ሺህ በላይ ሰዎች በኮሌራ ተይዘዋል። 182 ሰዎች ደግሞ በበሽታው ለህልፈት ተዳርገዋል። ለአሜሪካ ድምፅ ፀሀይ ዳምጠው ከአዲስ አበባ